በቦምብ ፍንዳታ ሕይወታቸው ያለፈው የደሴ የፍርድ ቤት ዳኛ ቀብር ዛሬ ተፈጸመ። ከትናንት በስቲያ ሰኞ ጥቅምት አራት ቀን 2017 ዓ ም ሲያሽከረክሩት በነበረው መኪና ላይ በፈነዳ ቦምብ ሕይወታቸው ማለፉ በፖሊስ የተገለጸው የደሴ ከተማ አስተዳደር ፍርድ ቤት ዳኛ ሙሉጌታ ከበደ ቀብር ስነ ስርዓት ትናንት መፈጸሙን ወላጆቻቸው ገልጸዋል። ጥቃቱ በማን እንደተፈጸመ እስካሁን አለመታወቁን ፖሊስ ገልጿል። መስፍን አራጌ አጭር ዘገባ አውልከዋል በአማራ ክልል የደሴ ከተማ አስተዳደር ፍርድ ቤት ሰብሳቢ ዳኛ የነበሩት አቶ ሙሉጌታ ከበደ ጥቃቱ የደረሰባቸው ጥቅምት አራት ቀን ምሽት ሁለት ሰዓት አካባቢ ወደ መኖሪያ ቤታቸው እያቀኑ በነበረበት ወቅት መሆኑን የክልሉ ፖሊስ ኮሚሽን የሚዲያ ክፍል ዋና ኃላፊ ምክትል ኮማንደር መሳፍን ትሸቴ ለቪኦኤ ተናግረዋል። ወረዳ ፍርድ ቤት ሰብሳቢ ዳኛ ናቸው። ሹፌር አላቸው። የተቋም መኪና ወደ መኖሪያ ቤታቸው እየተጓዙ በነበረበት ሂደት ውስጥ መኪና ውስጥ እየተንቀሳቀሱ እያለ ማለት ነው። ስለዚህ ጉዞ ላይ ቤት ሳይደርሱ ማለት ነው። ተመልክተው መኪናው ልስ የፍረንጅ ቦምብ ፈንድቶ ህይወታቸው ማለፉን ነው እንግዲህ እስካሁን የተረጋገጠው። በዚህ ሂደት ውስጥ አሽከርካሪው መጠነኛ ጉዳት ደርሷል። ሌላም አንድ ሰው አብሯቸው ነበረ። የሰፈራቸው ልጅ አስራ ሰባት ዓመት ወጣት እነሱ ላይ የደረሰ ጉዳት የለም ማለት አሽከርካሪው መጠነኛ ጉዳት ከመድረሱ ውጭ እሳቸው ደግሞ እንግዲህ ከባድ ጉዳት አስተናግዷቸው ህይወታቸው አልፏል። የደሴ ከተማ አስተዳደር መንግስት ኮሚኒኬሽን መምሪያ በማህበራዊ ትስስር ገጹ ላይ ትናንት ባወጣው የሀዘን መግለጫ ዳኛው ማንነታቸው ባልታወቁ ግለሰቦች መኪናቸው ላይ ተጠመደ ባለው ቦምብ ህይወታቸው ማለፉን ጠቅሷል። ኮማንደር መሳፍንት በበኩላቸው ድርጊቱ በማን እንደተፈጸመ ለማወቅ ምርመራው መቀጠሉን ጠቁመዋል። ምርመራ ቡድን ተቋቁመዋል በፖሊስ ሁኔታውን ምንድ ነበር መነሻ ምክንያቱ ለዚህ ያበቃው ጉዳይ ምንድን ነው የሚለውን በሂደቶች ማረጋገጥ ያስፈልጋል። እንዴት ወዴት የሚለውን ደግሞ በምርመራ ሂደት የምናረጋግጥ ይሆናል። ፖሊስ የምርመራ ሂደት ይታወቃል። በአንድ ቀን በአንድ ጀንበር የተቀነባበረ ጉዳይ ሊሆን ስለሚችል በጥልቀት ጉዳዩን ማየት ያስፈልጋል። ስለዚህ እሱን በጥልቀት እየመረመርን ነው ጉዳዩ ሊሆንልሽ እንደደረሰን እንዲሁ ለህዝብ ስናረጋለ የሟቺ የቅርብ ጓደኛ ቶሽ መለስ ሙላት ዳኛው በሰላሳዎቹ እድሜ ላይ የሚገኙ እንደነበሩ ገልጸው በወጣትነታቸው የጥቃት ሰለባ መሆናቸው እንዳሳዘናቸው ተናግረዋል። እጅግ በጣም ትት ታታሪቅን ለሰው ሀሳቢ አሟሟቱ እጅግ በጣም የሚያሳዝን የት ይደርሳል የሚባል ልጅ ነበረ። ሙሌ በቅርብ አግብቷል። ከአምስት ዓመት በታይ ሁለት ልጆች አሉት። እንደምሰማ አሁን ከእሱ ሞት በኋላ ሌላም ነብሰጡር ነች የሚባል ነገር አለ ባለቤቱ ስለዚህ በሆድ ውስጥ ያለ አንድ ህፃን ልጅና ሁለት ልጆችን ትቶ ያለፈ ሚስኪን ወንድማችን ነበር። በምህር ላይ የቆመ መልካም፣ በቃ ትሁት የሆነ ነው። እኔም እንደ አንድ ሐዘንተኛ ነው። የሰብሳቢ ዳኛ ሙልጌታ ከበደ ስርዓተ ቀብር ትናንት በደሴ አራዶ መስጊድ የሙስሊም መካነ መቃብር መፈጸሙ ታውቋል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን